ኤስቢኤስ ሬዲዮ ሀገርኛ ሪፖርት ታዋቂውን የቢዝነስ ሰው ኤርሚያስ ጠቅላ መልጋን ጨምሮ 63 በእስር ላይ የሚገኙ ግለሰቦችና ፖለቲከኞች ክሳቸው ተቋርጧል። ወቅታዊውን የአገሪቱን የሕግ ማስከበር እንቅስቃሴና የክስ ማቋረጥ ሂደቱን በተመለከተ አቃቢ ሕግ መግለጫ ሰጥቷል። በተለያዩ የሙስና ወንጀሎች በሰብአዊ መብት ጥሰትና መሰል ጉዳዮች ተጠርጥረዋል በሚል ታስረውና በክስ ሂደት ላይ ይገኙ የነበሩት እነዚህ 63 ግለሰቦችና ፖለቲከኞች ክሳቸው የተቋረጠው ለሀገር አንድነትና የፖለቲካ ምህዳሩን ለማስፋት ሲባል መሆኑን ጠቅላይ አቃቢ ሕግ በዚህ ወቅት ገልጿል። የጠቅላይ አቃቢ ሕግ የኮሚኒኬሽን ጉዳዮች ዳይሬክተሩ አቶ ዝናቡ ቱኑ እንዳሉት ከሜቴክ ጋር በተያያዘ በሰብአዊ መብት ጥሰት የተጠረጠሩ ነገር ግን የመሪናት ሚና የሌላቸው ከሰኔ 15 የአማራ ክልልና የመከላከያ አመራሮች ግድያ ጋር በተያያዘ ተጠርጥረው ጉዳያቸው እየታየ ያሉ፣ በሲዳማ በቤንሻንጉልና በሶማሌ ክልሎች በተፈጠሩ ግጭቶች የተጠረጠሩ ናቸው ክሳቸው ከተቋረጠ መካከል የሚገኙበት ብለዋል። መንግስት ህግ የማስከበርና በወንጀል ተግባር ላይ የተሳተፉ አካላትን ለይቶ ለህግ በማቅረብ በኩል ግጭቶች በተከሰተባቸው አካባቢዎች ሁሉ አቃቤ ህግና ፖሊስ ተቀናጅተው ምርመራ በማጣራት ተጠርጣሪዎችን ለህግ ለማቅረብ ጥረት መደረጉን አቶ ዝናቡትኑ በዚህ ወቅት አብራርተዋል። አስከፊ የወንጀል ተግባራቶች ውስጥ የተሳተፉ አካላትን ለመለየት የፌደራል ጠቅላይ አቃቤ ህግና የፌደራል ፖሊስ በሁሉም ወንጀሉ በተፈጸመባቸው ወይም ግጭትና ብጥብጥ ባሉባቸው አካባቢዎች በሙሉ ባለሙያችን በማሰማራት በርካቶቹ የጥፋቱ ዋነኛ አካል ናቸው የተባሉትም እንድለዩና ተጠያቂ እንዲሆኑ ለማድረግ የተለዩ ስራዎች አሉ። በተለይ በተለይ ወደ 3606 የሚያክሉ ተጠርጣሪዎች በእነዚህ አይነት እንቅስቃሴ ውስጥ ተሳትፏል ብለን ለይተናል። ከዛ ውስጥ ወደ 1682 ተጠርጣሪዎች በቁጥጥር ስር እንዲውሉ እንደሆኑና ጉዳያቸው በፍርድ ቤት እንዲከታተሉ የማድረግ ስራ የተሰራበት ሁኔታ ነው አለ። አንዳንዶቹ ስቲል ያልተያዙ አሉ። ያልተያዙትም ለመያዝ መንግስት ሰፊ ስራ እየሰራ ያለበት ሁኔታ ነው። በኢፌድሪ ጠቅላይ አቃብ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋ፣ በበኩላቸው በተለያየ ደረጃ የሚገኙ 63 ተጠርጣሪዎች ለምን ክሳቸው ተቋረጠ የሚለውን አብራርተዋል። የፖለቲካ ምህዳሩ ሊሰፋ የሚችል ከሆነ አሁንም መንግስት በተደጋጋሚ ጊዜ በሚያነሳው መሰረት በወደ ሰፊነት በይቅርባይነት መመቻቻል መታለት የሚችል ከሆነና ና ሀገሬን የሚጠቅም ከሆነ ክስ የሚነሳላቸው ሰዎች ስም ዝርዝር ለመንግስት ቀርቦ ውሳኔ አግኝቷል። ያው አዋጅ ቁጥር 943 የጠቅላይ አቃቢ ህግ ማቋቋሚያ አዋጅ አንቀጽ 6 ንዑስ ቁጥር 3 ሰ ላይ የህዝብን ጥቅም መሰረት አድርጎ ጠቅላይ አቃቢ ህግ ክስ እንደሚያነሳና ይህም ከጠቅላይ ሚኒስትሩ ጋር በሚደረግ መመሪያ እንደሚወሰን ያስቀምጣል። መመሪያው በግልጽ ወጥቶ የሌለ ቢሆንም ምክክር የተደረገበት አመራሮቹ የሚሰጡትም ትዕዛዝ መመሪያ ስለሚሆን መመሪያው መሰረት ተደርጎ 63 ሰዎች ላይ ክስ እንዲቋረጥ ተደርጓል። ክስ ከመቋረጡ በፊትም በስር ላይ የሚገኙ እነዚህ ሰዎች ክስ በመቋረጡ ሂደት ለፖለቲካው ለመረጋጋቱ ኮንትሪቢዩሽን ማድረግ ያለባቸው ምንድን ነው የሚለው የማናገር ስላለ ማድረግ ተሞክሯል። ክስ ማቋረጥ ማለት የመጨረሻ ውሳኔ እንዳልሆነ ይታወቃል። ወጥቶ ሕዝብን ሀገርን የሚጠቅሙ ከሆነ ራሳቸውም የሚጠቀሙበት ከሆነ ጥሩ፣ መልሶ ወደ ተለመደው ስራ የሚሄዱበት ከሆነ ግን የአቃቤ ሕግ የተፈጥሮ መብትም ስለሆነ ያነሳውን ክስ የማቋረጥ ውሳኔ ያላገኘ ስለሆነ አኮርዲንግ ሊትሪት የሚደረግ መሆኑንም ለማሳወቅ ተሞክሯል። በሂደቱ ላይ በተቻለ መጠን እና ለመለየት አንዳንዶች ለምሳሌ የጤንነት ችግር ያለባቸው ከልጆች ጋር ታስሮ የሚገኙ ቀድም እንደተባለው የወንጀል ተሳትፏቸው አነስ ያሉ ሰዎች ለመለየት ተሞክሯል። ከቅርብ ጊዜያት ወዲህ በሀገሪቱ በተባባሰው ግጭት የተነሳ ብሔርንና ሃይማኖትን መነሻ ያደረጉ ጥቃቶችና ንብረት የማውደም ወንጀሎች ተፈጽመው እንደነበር የገለጸው አቃቤ ሕግ ወንጀለኞችን ለመያዝ በሚደረገው ጥረት የትኛውም የመንግስት አስፈጻሚ አካልና የክልል አመራር ተባባሪ እንዲሆን መወሰኑ ተነስቷል። የሕግ ማስከበር ሂደትን ለማጠናከር እየሰራን ነው ካላችሁ በወንጀል የተጠረጠሩትን መፍታት ለምን አስፈለገ? ይሄ ከጉዳዩ ጋር አይጋጭም ወይ በሚል ከጋዜጠኞች ለቀረበ ጥያቄ አቶ ዝናቡ የህግ የበላይነት ማለት ማሰር ብቻ አይደለም ሲሉ መልስ ሰጥተዋል። መንግስት አሁንም ከወትሮ በበለጠ ሁኔታ በተለይም በወንጀል ድርጊት ውስጥ የተሳተፉ አካላትን በህግ ፊት ለማቅረብ ጠንካራ አቋም ይዞ እየሰራ ያለበት ሁኔታ ነው ያለው። ይህን ቀጥለንበታል። ይህምንም ምንም ወደ ኋላ የሚያስብለን ነገር የለም። ማንም ሰው ከህግ በላ አይደለም። ህግ የማስከበር ኃላፊነትም ስላለን ሁላችንም የሚመለከቱ አካላት በተቀናጀ ሁኔታ ቅድም አቶ ፍቃዱም ስና ሲያነሳ እንደነበረ የክልል መዋቅር ውስጥ ያሉት የመንግስት ከፍተኛ አመራሮች፣ ክልሉን የሚመሩ የፍትህና የፀጥታ መዋቅሮች በሙሉ በጋራ በተቀናጀ ሁኔታ የጠቃቀስናቸውን የወንጀል ድርጊት ላይ የሚሳተፉ አካላት በሙሉ ቁጥጥር ስር እንዲውሉና በህግ ፊት እንዲቀርቡ ጠንካራ አቋም ይዘናል። በእሱ እንቀጥላለን የሚለው ነገር ላይ በደንብ አስምረን መግለጽ እንፈልጋለን። እሱ ብያል። ሁለተኛው ሌሎቹንም እየፈታችሁ ነው የምል ለእውነት ትክክል ነው። አንደኛ የህግ በላይነት በባህሪ ማሰር ብቻም አይደለም። በተገቢ እውነታ ለህዝብና ለመንግስት ጥቅም፣ በተለይም የወንጀል ድርጊቱ ተሳትፏል ተብሎ የተጠረጠሩ አካላት ከፈጸሙት ወንጀል ድርጊት ባህሪና ካላቸው ኮንትሪቢሽን አንጻር ለነሱም የቀርታ እየሰጡ በሰላማዊ ጉዳይ ከህዝብ ጋር እንዲቀላቀሉና የልማቱ አካል እንዲሆኑ ማድረግ በራሱ ህግ የበላይነትን የማስጠበቁ አንደኛው አካል ነው። ሁልጊዜ ማሰር ብቻ ነው የሚል ቴንደንሲ ካለ ነው እሱ ተደግሞ ነው። ስለዚህ ከማሰር በተጨማሪም እነዚህ አካላትም ፊት ማግኘት መቻል አለባቸው። ከህብረተሰቡ ጋር በሰላማዊ ሁኔታ መቀላቀል ይጠበቅባቸዋል። እሱንም ማድረግ የመንግስት ኃላፊነትም ስለሆነ በዚህ አይነቱ ሁኔታ እየተለቀቁ እንደሆነ መውሰድ ጥሩ ነው ከብዙ ጠበቅ በኋላ ይፋ በተደረገው ዝርዝር መሰረት በኢምፔሪያል ሆቴል ሽያጭ ሰበብ የታሰሩት ታዋቂው የቢዝነስ ሰው ኤርሚያስ ጠቅል አመልጋ፣ ከሰኔ 15 ግድያ ጋር በተያያዘ የተከሰሱትና በስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት ማለትም አቶ ክርስቲያን ታደለ፣ በለጠ ካሳ፣ ፋንታውን ሞላና አስጠራው ከበደ፣ ከሲዳማ የክልልነት ጥያቄ ጋር ተያይዞ በተፈጠረ ግጭት ተጠርጥረው የታሰሩት ረዳት ፕሮፌሰር ተሰማ ኤልያስ፣ ታሪኩ ለማና አዲስ ዲስ ካሲማ የዓለም ገነት ቆርቆሮና፣ በግንባታ ላይ የሚገኘው ፎርፖይንት ሆቴልን ጨምሮ የሪቬራ ሆቴል ባለቤት የሆኑት አቶ አለም ፍጹም፣ የቀድሞ የኢንፎርሜሽንና የመረጃ ምህረብ ደህንነት ኤጀንሲ ወይም ኢንሳ ባልደረባው ኮሎኔል ቢንያም ተወልደ፣ በሶማሌ ክልል ተፈጥሮ በነበረው ግጭት ከቀድሞ የክልሉ ርዕሰ መስተዳድር አቶ አብዲ ኢሌ ጋር ተጠርጥረው ታስረው የነበሩት የክልሉ የሴቶችና ሕጻናት ጉዳይ ቢሮ ኃላፊዋ ራህማ መሐመድና ዘምዘም ሐሰን ክሳቸው ከተቋረጠላቸው መሃል ይገኛሉ። በፌዴራል አቃቤ ሕግ መረጃ መሰረት በአማራ ክልል እስር ላይ የሚገኙት አቶ በረከት ስምዖንና አቶ ታደሰ ካሳ እንዲሁም በአዲስ አበባ በእስር ላይ የሚገኙት የቀድሞ የሶማሌ ክልል ፕሬዝደንት አቶ አብዲ ኢሌ ብሎም የቀድሞው የሜቴክ ዋና ዳይሬክተር ሜጀር ጀኔራል ክንፈ ዳኘው ክሳቸው ከተቋረጠላቸው ስልሳ ሶስት ግለሰቦችና ፖለቲከኞች መሃል ስማቸው የለም። ለኤስቢኤስ ራዲዮ ለተጠናቀረው ዘገባ